ፍሬያማ ህይወት ቁጥር ሰባት የአገልግሎት ስጦታዎች የጸጋ ስጦታዎችና የመንፈስ ቅዱስ ፍሬ በአንድነት ሲሰሩ እድገትን ለቤተ ክርስቲያን ያመጣሉ። የጸጋ ስጦታዎች ብዙ ናቸው። ኤፌሶን አራት አስራ አንድ አንደኛ ቆሮንቶስ ምዕራፍ አስራ ሁለት አራት እስከ አስራ አንድ ቁጥር ሀያ ስምንት ሮሜ አስራ ሁለት ሶስት እስከ ሰባት አንደኛ ጴጥሮስ አራት አስር እስከ አስራ አንድ ስለ መንፈስ ቅዱስ የጸጋ ስጦታዎች የሚከተሉትን አንዳንድ ነገሮች እናነሳለን። የስጦታዎቹ ምንጭ እያንዳንዱ የስላሴ አካል እግዚአብሔር አብ ሮሜ ሁለት ሶስት እግዚአብሔር ወልድ ኤፌሶን አራት ሰባት እስከ ስምንት እግዚአብሔር መንፈስ ቅዱስ አንደኛ ቆሮንቶስ አስራ ሁለት ሰባት እስከ ስምንት እስከ ቁጥር 11 ነው። ስጦታዎቹን የሚሰጡት አማኝ እንደፈለገ ብቻ ሳይሆን መንፈስ ቅዱስ እንደፈቀደው ነው። አንደኛ ቆሮንቶስ 12 7 አንደኛ ቆሮንቶስ 1 28 እስከ 31 14 1 የስጦታዎቹ ዓላማዎች ደግሞ ለወንጌል ስርጭት የሐዋርያ ሥራ 1 8 ለጋራ ጥቅም አንደኛ ቆሮንቶስ 12 7፣ እርስ በርስ ለመተናነጽ ነው። አንደኛ ቆሮንቶስ 14 26 መንፈስ ቅዱስ ደግሞ ከአብና ከወልድ ጋር በኩል መልክ ማቴዎስ 28 19 ሁለተኛ ቆሮንቶስ 13 14 ተገልጾ የኢየሱስ መንፈስ እና የአምላካችን መንፈስ ተብሎ ተጠርቷል። የሐዋርያት ሥራ 167 አንደኛ ቆሮንቶስ 6 11 ድንግል ማርያም እንድትወልድ የጸለለላት መጽሐፍ ቅዱስን በእርሱ ተነድተው እንዲጽፉ ያደረገና በዓለም መፈጠር ላይ የተሳተፈ በመሆኑ አምላካዊ ሥራዎችን ፈጽመዋል ሉቃስ 1 35 ሁለተኛ ጴጥሮስ 1 21 ዘፍጥረት 1 2 ኢዮብ 33 አራት መዝሙር 104 30 እርሱ ወደ እናንተ ወደ እውነት ሁሉ ይመራል፣ በኀጢአት ይወቅሳል፣ ተአምራትን ይሠራል፣ ያማልዳልም። ዮሐንስ 16 13 ዮሐንስ 16 8 የሐዋርያት ሥራ 8 39 የሐዋርያት ሥራ 16 6 እስከ 18 ሮሜ 8 26 ሃ በኤፌሶን 4:11 የተጻፉትን የአገልግሎት ስጦታዎች የሚያሳዩት አምስት አይነቶች አገልጋዮችንና አገልግሎቶችን ነው። እነዚህ አዋርያት ነቢያት፣ ወንጌል ሰባኪዎች፣ እረኞችና አስተማሪዎች ናቸው። አገልጋዮች ደግሞ በስጦታቸው ቤተ ክርስቲያንን እንዲያገለግሉ የተሰጡ ናቸው። ኤፌሶን 2 1ኛ ቆሮንቶስ 12 28 እስቲ የእያንዳንዳቸውን ቃል ፍቼና አገልግሎት እንመልከት። የሐዋርያትና ነቢይነት ዛሬ አለ ወይ? ሐዋርያ የተላከ ወይም መልእክተኛ ማለት ነው። ጌታችን ኢየሱስ ክርስቶስ የሃይማኖታችን ወይም የእምነታችን ሐዋርያ ሆኖ ከአባቱ ከአብ ወደ ምድር የተላከ ነበር ዕብራውያን 3 አንድ ዮሐንስ 17:18 ሀያ ሀያ አንድ እስከ ሀያ ሁለት እርሱ ደግሞ በበኩሉ የመረጣቸውን አስራ ሁለት ደቀ መዛሙርት በኋላም ሐዋርያት የተባሉትን ወደ ዓለም ላካቸው። ከሐዋርያት ጋር የሚቆጠር ሰው ክርስቶስን የተከተለና ትንሣኤውን ያየ መሆን ነበረበትና ማትያስ በይሁዳ ያስቆርቱ ምትክ ተመረጠ። የሐዋርያ ሥራ አንድ ስምንት ቁጥር ሀያ አንድ እስከ ሀያ ስድስት ከእነዚህ መካከል ሌሎች ሐዋርያት ተብለው ተጠርተዋል። የጳውሎስ የኤንድራኒቆንና ዩሊየን በአስራ ሁለቱም የታወቁ ሐዋርያት ነበሩ። ገላትያ አንድ አንድ አንደኛ ቆሮንቶስ ዘጠኝ አንድ ሐዋርያ ሥራ ሀያ ስድስት አስራ ስድስት እስከ አስራ ስምንት ገላትያ ሁለት ዘጠኝ ሮሜ አስራ ስድስት ሰባት የሐዋርያ ሥራቸው ቃሉን መስበክ፣ ማስተማር፣ ቤተ ክርስቲያንን ማስተዳደር ማደራጀት የክርስቶስን ትንሣኤ መመስከር የጌታን ራት ሥርዓት በማስፈጸም የመሪነት ስፍራን መውሰድ ነበር። ለችግረኞች የሚዋጣውን ገንዘብ ያከፋፍሉም ነበር። ምዕመናን ሲያጠፉም ቅጣትን ይወስኑ ነበር። በእነሱ እጅ መጫንም የመንፈስ ቅዱስ ስጦታዎች ይሰጡ ነበር። ከጌታ ላገኙትም ስልጣን ማረጋገጫ ርኩስ መናፍስትን በኢየሱስ ስም ያስወጡ፣ በሽተኞችን በጌታ ኢየሱስ ስም ይፈውሱ ነበር። በእምነት ጉዳይ አለመግባባት ሲነሳም በመመካከር በመንፈስ ቅዱስ በመመራት መውሰድ ስለነበረበት እርምጃ ይወስኑ ነበር። የሐዋርያ ሥራ 224 ቁጥር 37 እስከ 42 3 4 እስከ 26 4 32 እስከ 35 5 1 እስከ 16 ሆኖም ቤተ ክርስቲያናት እያደጉና ምእመናንም በየአገሩ እየተበተኑ ሲሄዱ ሥራውም እየበዛ ሲሄድ ለሌሎችም ውክልናን በመስጠት እነርሱ ለጸሎትና ቃሉን ለማገልገል የተበተኑትን ቅዱሳንን በመጎብኘት ለያተኮሩ እያተኮሩ የተቀራውን ሥራ ለታመኑ ሰዎች እየሾሙ እንደ ሰጡ በሐዋርያ ሥራ ስድስት ሁለት ቲቶ አንድ አምስት በሌሎችም የመጽሐፍ ቅዱስ ክፍሎች ላይ ይነበባል። ዛሬ የሐዋርያት ማዕረግ የሚሰጣቸው በቤተ ክርስቲያን ይኖራሉ ወይ ለሚለው ጥያቄ ምእመናን በሁለት ቦታ ይከፈላሉ። ይህ የሐዋርያነት አገልግሎት በዚያ በሐዋርያነት ዘመን አክትሟል የሚሉና ሌሎች ደግሞ በየቦታው እየሄዱ ወንጌልን በመስበክ ቤተ ክርስቲያን እንድትመሰረት ያደረጉና የሚያደርጉ ወንጌላውያን ወይም ሚስዮናውያን ወይም ሽማግሌዎች ሐዋርያት ተብለው ይጠራሉ የሚል ነው ጉዳዩን ከጌታ ኢየሱስ ጋር የነበረና የትንሣኤው ዓይን ምስክር የሆነ ከሚለው አንጻር ካየ ነው በዛሬ ዘመን እንደ ጥንቱ ሐዋርያት ተብለው በተመሳሳይ ደረጃ የሚቆጠሩ የሉም። ነገር ግን ሐዋርያት ይሰሩ የነበሩትን አይነት አገልግሎት በተመለከተ የሚታይ ከሆነ ደግሞ ዛሬ የሚያጸጋ በቤተ ክርስቲያን አለ ማለት ይቻላል። ነቢያት በብሉይ ኪዳን ዘመን ቃሉንና ወቅታዊ የሆኑ ፖለቲካዊ፣ ማኅበራዊና ኢኮኖሚያዊ ሁኔታዎችን በሚመለከት መልእክት ከእግዚአብሔር ተቀበለው ለሕዝብ የሚናገሩ ነበሩ። ቃሉ አንዳንድ ጊዜ በራእይ በሕልም በመልአክም ይገለጥላቸው ነበር ዘሐልቁ 12:6 ዳንኤል 10:11 የሚናገሩትም የእግዚአብሔር ውሳኔ ስለሆነ ስለ መንግስታት፣ ስለ ሰዎች፣ ስለ ኃጢአት፣ ወደፊትም ስለሚሆኑት ድርጊቶች ነበር። በአዲስ ኪዳን ዘመንም ለቤተ ክርስቲያን የተሰጡት ነቢያት የሚመጣውን በመግለጥ የሐዋርያት ሥራ 11 27 እስከ 28 21 10 እስከ 11 ራይ 1 19 ቤተ ክርስቲያንንም በመምከር በማጽናናትና በማነጽ የሐዋርያት ሥራ 15 32 አንደኛ ቆሮንቶስ 14 3 እስከ 4 አገለገሉ። እንዲሁም ምዕመናን ለተወሰኑ አገልግሎት እንደተጠሩ ተጠሩ በማስታወቅና ለዚያም አገልግሎት የሚያበቃ መንፈሳዊ ስጦታን እንዲያገኙ በመርዳት የሐዋርያት ሥራ 11 27 እስከ 28 13 1 እስከ 2 አንደኛ ጢማቴዎስ 4 14 አገልግለዋል። እነዚህም ነቢያት ከሐዋርያት ለጥቆ ተገልጸዋል። አንደኛ ቆሮንቶስ 12 28 እስከ 31 ኤፌሶን 4 11 ቤተ ክርስቲያን ስትመሰረት ከጌታ ኢየሱስና ከሐዋርያት ቀጥሎ እነርሱ እንደነበሩ ይናገራል። ኤፌሶን 2 20 እነዚህም ነቢያት በግልም ሆነ በማኅበር ይሰሩ ነበር። የሐዋርያ ሥራ 11 27 13 1 ራይ 19 10 22 9 አንደኛ ቆሮንቶስ 12:29 እነዚህ አገልጋዮች ደግሞ ቃሉ በሙላት የነበረባቸው ነበሩ። ዛሬ በቤተ ክርስቲያን እንዲህ ያሉ ነቢያት አሉ ወይ የሚለው በቤተ ክርስቲያን ዙሪያ ሁለት አመለካከቶች አሉ። ከነዚህ አንደኛው ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ይሻራል የሚለውን በመጥቀስ መጽሐፍ ቅዱስ ተጽፎ ያለቀ ስለሆነ የነቢያቱ አገልግሎት አብቅቷል የሚል ነው። ሌላው አመለካከት ደግሞ ክርስቶስ ደግሞ ሲመለስ ስጦታዎች ያቆማሉ የሚል ነው። ከመጽሐፍ ቅዱስ እውነት ጋር ሳይጋጭ ተጨማሪ ቃል ሳይጨምሩ በብዙ አጥቢያ ቤተ ክርስቲያናት የነቢይነት ማዕረግ ወይም ስም ሳይሰጣቸው በአዲስ ኪዳን የተገለጡትን አይነት የመገንባት የመግለጥና የማስጠንቀቅ አገልግሎቶችን የሚሰጡ እውነተኛ ምዕመናን ዛሬም አሉ። የሐዋርያት ሥራ 19 15 እስከ 17 የሐዋርያ ሥራ አስራ ሶስት አንድ እስከ ሁለት አንደኛ ቆሮንቶስ አስራ አራት ሀያ አራት እስከ ሀያ አምስት የሐዋርያ ሥራ አስራ አንድ ሀያ ሰባት እስከ ሀያ ስምንት ሀያ አንድ አስር እስከ አስራ አንድ አስራ አምስት ሰላሳ ሁለት ሁለት አስራ ሰባት እስከ አስራ ስምንት አስራ ዘጠኝ ስድስት አንደኛ ቆሮንቶስ አስራ አንድ አራት እስከ አምስት እንደዚህ ያለ ስጦታ ያላቸው አገልጋዮች ራሳቸው ስጦታቸውን ካረጋገጡ በኋላ ለቤተ ክርስቲያን አገልግሎታቸውን ማሳወቅ ሲገባቸው ቤተ ክርስቲያንንም ስጦታቸውን ለመሆኑ ካረጋገጠች ልትለያቸው ካረጋገጠች ልትለያቸው ትችላለች። አንደኛ ቆሮንቶስ 14 29 እስከ 32 ነቢያት በሚተነብዩበት ጊዜ በተራ እንዲናገሩና ለሽማግሌዎችም ልታዘዙ ይገባቸዋል። ለእነዚህ አገልጋዮች የትንቢት ቃልም ሲመጣላቸው ለግለሰብ ከሆነ ለዚያ ግለሰብ መንገር፣ ለሽማግሌዎች ከሆነ ለሽማግሌዎች መንገር ወይም ጽፎ ማቅረብ፣ ለጉባኤ ከሆነ በሚገባ ከመንፈስ ቅዱስ ጋር ተማክረው ሊናገሩ ይችላሉ። ይህ አይነት የነቢይነት አገልግሎት የሚገኘው ከመንፈስ ቅዱስ ቢሆንም ስጦታው አለኝ ብሎ አንድ አገልጋይ ሳይቀመጥ ቃሉ በሙላት እንዲኖርበት መጽሐፍ ቅዱስን ማንበብና ማሰላሰል በጸሎትና ራስን በቅድስና በመጠበቅ በራስ ማስተዋል ሳይደገፍ በመንፈስ ቅዱስ ሊመራ ይገባዋል። ዮሐንስ 14 21 ሉቃስ 11 13 ሮሜ 8 14 በዚሁ አንጻር ደግሞ እግዚአብሔር እንዲህ ይላል ብለው ከልባቸው አመንጭተው ሐሰትን የሚናገሩ ነቢያት እንዳሉ አውቆ እውነተኛውን ከሐሰተኛው በቃሉና በመንፈስ ቅዱስ ገላጭነት መለየት በጣም አስፈላጊ ነው። አንደኛ ዮሐንስ አራት አንድ አንደኛ ተሰሎንቄ አምስት አስራ ዘጠኝ እስከ ሀያ ሁለት አንደኛ ቆሮንቶስ አስራ አራት ሀያ ዘጠኝ እስከ ሰላሳ ሶስት እንደዚህ ያሉት አስመሳዮችም በተጨማሪ ከፍሬያቸው ይታወቃሉ። ማቴዎስ 7 15 እስከ 23። ወንጌልን ሰባኪዎች ወይም ወንጌላውያን ሰበከ ማለት ከጥንቱ የቃሉ ፍቺ ላላመኑት የወንጌልን ቃል አወጀ ወይም ተናገረ ማለት ነው። ማቴዎስ 4 23 ማርቆስ 1 38 ሮሜ 10 14 15 20 ሁለተኛ ጴጥሮስ ሁለት አምስት አንደኛ ቆሮንቶስ ዘጠኝ አስራ ስድስት ሁለተኛ ቆሮንቶስ አራት ሁለት ምእመናን ሁሉ የክርስቶስ ምስክሮች እንዲሆኑና የእርሱን በጎነት እንዲናገሩ የተጠሩ ቢሆኑም በኤፌሶን አራት አስራ አንድ መሠረት ባላመኑት መካከል ወንጌልን ለመስበክ እንደ ሐዋርያው ጳውሎስና እንደ ወንጌላዊ ፊልጵዎስ ፊልጶስ የሐዋርያት ሀያ አንድ ሐዋርያ ሥራ 21 ቁጥር 8 በተለይ ለወንጌላዊነት የተጠሩ አሉ። ጌታችን ኢየሱስ ክርስቶስ በማቴዎስ 935 ተከታዮቹ ለምሳሌ ጳውሎስ በሮሜ 1818 18 እስከ 21 እና ወንጌላዊ ፊልጶስን በሐዋርያት ሥራ 8 5 12 35 እና ቁጥር 40 ብናይ ሁሉም በአንድ አጥቢያ ቤተ ክርስቲያን ለማያቋርጥ ጊዜ ተቀምጠው ሳይሆን ወንጌልን ወዳልተሰበከበት ተሰበከበት ቦታ እየተዘዋወሩና ወንጌልና ወንጌልን ወዳልሰሙ ሰዎች በመሄድ የሰበኩ ስለሆነ ዛሬ በቤተ ክርስቲያን የወንጌላዊነት ስም ወይም ማዕረግ ተሰጥቷቸው ያለውን ምዕመን በማስተማርና በመሳሰለው ብቻ የተቀመጡ ራሳቸውን ሊጠይቁና የቤተ ክርስቲያን ሽማግሌዎች ስሙን ልሰጧቸው ቃሉ እንደሚናገረው የምሥራቹን ቃል ወዳልሰሙት ለማሰማራት ከሆነ በእኔ አስተያየት ቢያሰማሯቸው ጥሩ ነው። ካልሆነ ስማቸው ከግብራቸው ጋር ካልተጣጠመ ለአገልጋዮቹ ሆነ ለተገልጋዮች ግራ የሚያጋባ ይሆናል። እዚህ ላይ ስለ ራእይና ድርጊት የተጻፉ አባባሎች ላነሳ እወዳለሁ። ራእይ ያለ ተግባር ምኞት ነው። ተግባር ያለ ራእይ ደግሞ ውዥምብር የሚል ነው። ስለዚህ ስምና ተግባር ቢጣጣሙ መልካም መሆኑ የሚያጠራጥር አይመስለኝም። ይህም ስለተባለ የወንጌላዊ ተግባሩ ወደ መጋቢነትና ወደ አስተማሪነት ሊለወጥ ወይም የመጋቢውና የአስተማሪው አገልግሎት ወደ ወንጌላዊነት ሊለወጥ አይችልም ማለቴ አይደለም። ይህንንም የምናየው ከጢሞቴዎስ አገልግሎት ነው። ሁለተኛ ጢሞቴዎስ አራት አምስት ጢሞቴዎስ ከሐዋርያው ጳውሎስ ጋር ከቦታ ቦታ እየተዘዋወረ የወንጌላዊነት ወይም ሚስዮናዊነት አገልግሎት ካገለገለ በኋላ በኤፌሶን ቤተ ክርስቲያን ለተወሰኑ ጊዜያት ተቀምጦ አደራጅ ሆኖ ሰርቷል። አንደኛ ጢሞቴዎስ አንድ ሶስት እስከ አራት ሆኖም ወንጌላውያን የቤተ ክርስቲያን አስተዳዳሪዎች ስላልሆኑ በተጠሩበት ጥሪ ላይ ብቻ ቢያተኩሩ ጥሩ ነው። እረኞች ወይም መጋቢዎች እረኞችን ወይም መጋቢዎችን በሐዋርያ ሥራ 20 17 እና አንደኛ ጢማቴዎስ 5 17 የቤተ ክርስቲያን ሽማግሌዎች እላቸዋል። በሐዋርያ ሥራ 20 በቁጥር 28 ደግሞ በጳጳሳት ወይም የመንጋው ጠባቂዎች እላቸዋል። ጴጥሮስም በአንደኛ መልእክቱ አምስት አንድ እስከ አራት ላይ ሽማግሌዎችን እረኞች ወይም የእግዚአብሔር መንጋ ጠባቂዎች እንደሆኑ ይናገራል። በቲቶ አምስት በቲቶ አንድ አምስት እስከ ሰባት ላይ ደግሞ ኤጲስቆጶስ ይላል። የእረኞች ዋና ስራቸው ስራዎች የእረኞች ቀዳሚ አገልግሎት ምዕመናንን በጌታ ቃል እንዲያድጉና እንዲጸኑ በየእሁዱና በሌሎችም ቀናት ማስተማር። ይህንኑ ትምህርት ለማጠናከር የሰንበት ትምህርት ቤቶች፣ የመጽሐፍ ቅዱስ ትምህርት ቤቶችን ማቋቋም ነው። ሕዝቅኤል ሰላሳ አራት ሁለት ዮሐንስ ወንጌል 21 15 እስከ 17 ሁለተኛ ጢሞቴዎስ 2 2 ኤፌሶን 4 15። ቀጥሎም የመንፈስ አንድነት ባገልጋዮችና በምዕመናን መካከል መጠበቁን ማረጋገጥና ከበድ ከባድ ችግሮች ሲያጋጥሙ አስቀድሞ በጉዳዩ ላይ በጸሎትና የመንፈስ ቅዱስ መሪህነትን በመሻት የሚመለከታቸውን ወገኖች ሰብስቦ በማነጋገር ከቃሉም ጋር በማመሳከር በአስተዳደር ጉባኤ መፍትሄ መስጠት ነው። ኤፌሶን 4 2 እስከ 3 የሐዋርያ ሥራ 15 1 እስከ 29 እናት አባት የሌላቸውን ባሎች የሞቱባቸውንና ሌሎችንም ችግረኞች በቤተ ክርስቲያን መረዳታቸውን መከታተል ይጠበቅባቸዋል። ገላትያ 6 10 የቤተ ክርስቲያን አባላት በየስጦታቸው እንዲያገለግሉ ማበረታታትና ሁሉም በአግባቡና በስርዓት መፈጸሙን መከታተል ይኖርባቸዋል። አንደኛ ቆሮንቶስ 12 28 14 40 ሮሜ 12 6 እስከ 8 አንደኛ ጢሞቴዎስ 4 18 ምዕመናንን ምእመናንን ከሐሰት ትምህርትና ከሐሰተኞች መጠበቅ ሊዘነጉት የማይገባ ነው። የሐዋርያ ሥራ 20 28 እስከ 31 አንደኛ ጢሞቴዎስ 3 5 አንደኛ ጢሞቴዎስ 5:17 በተጨማሪ ሽማግሌዎች በመልካም ምእመኑን የሚያስተዳድሩና ስጦታ ካላቸው ደግሞ በመስበክና በማስተባር ቢያገለግሉ መልካም ነው። አንደኛ ቆሮንቶስ 12:28 ሮሜ 12:8 አንደኛ ጢሞቴዎስ 5:17። እረኞች ወይም ሽማግሌዎች ለቤተሰባቸው ለምእመኑና ላላመኑ መልካም ምሳሌ መሆን አለባቸው። አንደኛ ጢሞቴዎስ 3 አራት እስከ ሰባት አምስት ቁጥር ስምንት ቲቶ አንድ አምስት እስከ ዘጠኝ አንደኛ ጴጥሮስ አምስት ሁለት እስከ ሶስት። ሲያገለግሉም የእነርሱ አለቃ የሆነ እረኛ ጌታ ኢየሱስን እንዳለና ከእርሱ ለአገልግሎታቸው የማያስፈልገውን የክብር አክሊል እንደሚ ለአገልግሎታቸው የሚያስፈልገውን የክብር አክሊል እንደሚቀበሉ ማወቅ አለባቸው። አንደኛ ጴጥሮስ አምስት አራት ብራውያን አስራ ሶስት ሀያ እስከ ሀያ አንድ አንደኛ ጴጥሮስ ሁለት ሀያ አምስት ዮሐንስ አስር አንድ። ስለሆነም ከውጭ ለመተዳደሪያቸው እየሰሩ የሐዋርያ ሥራ ሀያ ሰላሳ ሶስት እስከ ሰላሳ አራት በትርፍ ጊዜያቸው የሚያገለግሉ ሽማግሌዎች የቤተ ክርስቲያን አስተዳደር ኃላፊነቱን ቢወስዱም ከእነሱም መካከል የመስበክና የማስተማር ስጦታዎች ያሏቸው ደግሞ በተጨማሪ በእነዚህ ስጦታዎች ያገለግላሉ። መጋቢዎች ደግሞ ሙሉ ጊዜያቸውን ሰጥተው ለምእመኖች መንፈሳዊ ሕይወት የሚጠነቀቁና ነፍሳቸውን በመንፈሳዊ ምግብ የሚያገለግሉ ናቸው። ይህም በመሆኑ ሽማግሌዎችና መጋቢዎች ተደጋግፈው መስራታቸው ለቤተ ክርስቲያን እድገት በጣም ይረዳል። አስተዳደራዊ መዋቅርን በተመለከተ በቤተ ክርስቲያን ዙሪያ በአብዛኛው ሁለት አሰራሮች አሉ። አንደኛው አንድ መጋቢ የቤተ ክርስቲያን የበላይ ተመልካች ወይም ተጠሪ ሆኖ ሌሎች ከስሩ በሽማግሌነት ወይም በዲያቆንነት የሚያገለግሉበት ሲሆን፣ ሁለተኛው ቤተ ክርስቲያን በሽማግሌዎች ጉባኤ የምትተዳደር ሆና ከመካከላቸው አንዱ ሽማግሌ በሰብሳብነት የሚመራበትና መጋቢው ግን ለዚህ ሽማግሌዎች ጉባኤ ተጠሪ የሆነበት አሰራር ነው። በእኔ አስተያየት ቤተ ክርስቲያን በአንድ አገልጋይ ከምትመራ በቡድን ወይም በቲም ሆና መጋቢ ወይም መጋቢዎች ከሽማግሌዎች ጋር ስር ሆነው ቢሰሩ ይመረጣል አለው። ሆኖም መጋቢው ወይም መጋቢዎች የሽማግሌዎች ጉባኤ ድምፅ ያለው ወይም ያላቸው አባል ወይም አባላት ሆነው መስራታቸው ጠቃሚነት አለው። አስተማሪዎች ኤፌሶን 4 11 የሐዋርያት ሥራ 13 1 የማስተማር ስጦታ ከትንቢት ስጦታ ይለያል። አንደኛ ቆሮንቶስ 12፥28-29 ሮሜ 12፥7 ነቢይ ቃሉን የሚተነብይ ሲሆን አስተማሪው የተተነበየውን ቃል የሚያብራራና በትምህርት መልክ የሚያስቀምጥ ነው። እንዲሁም ቤተ ክርስቲያን ከምትኖርበትና ከምትመሰክርበት ሁኔታ ጋር በነቢያት የተገለጸውን ማዛመድ ነው። አስተማሪዎች ተከታታይና አንድ ወጥ የሆነ ትምህርት ለአጥቢያ ቤተ ክርስቲያን የሚያቀርቡ ናቸው። አስተማሪዎች ማስተማር ብቻ ሳይሆን የሚያስተምሯቸውን ምእመናን የሚወዱ መሆን አለባቸው። ስለሆነም የአስተማሪዎች አገልግሎት የጌታ ሕዝብን በክርስቲያናዊ መንገድ እንዲመሩ በቃሉ ማበረታታትና በእግዚአብሔር ቃል ላይ ያለውን እውነት በሕይወታቸው ማሳየት ነው። ማጠቃለያ ሐዋርያት፣ ነቢያት ወንጌላውያንን እረኞችና አስተማሪዎች ለቤተ ክርስቲያን የተሰጡት በጌታ ኢየሱስ ሲሆን ይህንንም ያደረገበት ዓላማዎቹ የክርስቶስ አካል የሆነችውን ቤተ ክርስቲያን እንድትታነጽ፣ ምእመናንን ለክርስቲያናዊ አገልግሎት ለማዘጋጀት፣ ሁላችን የእግዚአብሔርን ልጅ በማወቅ በእምነትና በእምነት ወደሚገኘው አንድነት ደርሰን በክርስቶስ ሙሉ ሰው እንድንሆንና የታላቁን የወንጌል ስርጭት ተልእኮ እንድንወጣ ነው። እንዲሁም ምዕመናን በአሳሳች ትምህርት እንዳይወሰዱ ሲሆን፣ ይልቁንም ሁላችን ራስ የሆነውን ክርስቶስን ለመምሰል በሁሉ ነገር እንድናድግ ነው። ኤፌሶን አራት አስራ አንድ እስከ አስራ አምስት ለ በአንደኛ ቆሮንቶስ አስራ ሁለት አራት እስከ አስራ አንድ የተጻፉት የጸጋ ስጦታዎች ስማቸውና የቃሉ ፍቺዎች የመግለጥ ስጦታዎች የጥበብ ቃል የእውቀት ቃል መናፍስትን መለየት ሲሆኑ ጥበብን መናገር የመናገር ስጦታ ነው ጥበቡ የሚገለጠው በትምህርት በመልእክት በምክር ውስጥ ሊሆን ይችላል መንፈስ ቅዱስ ወቅታዊ በሆነ መንገድ ራሱን በመግለጽ በአገልጋዩ የሚሰራበት መንገድ ነው በወቅቱ ለማጽናናት ለመምከር የመፍትሄ ቃል ለመስጠት በወቅቱ የውሳኔና የስምምነት ቃል ለማስተላለፍ ይሆናል። በሐዋርያ ሥራ ምዕራፍ 15 ላይ የተተላለፈው የውሳኔ ሐሳብ ለምሳሌነት ሊያገለግል ይችላል። እውቀትን መናገር ሰማያዊና መንፈሳዊ እውቀት ነው። ምስጢርን የመግለጥ ስጦታ ነው። አንደኛ ቆሮንቶስ 13 ሁለት ስለ ግለሰብ ቤተ ክርስቲያንን ወዘተ በተፈጥሮ እውቀት የማይደረስበትን ነገር ከመንፈስ ቅዱስ በሆነ መግለጥ ማወቅና ማሳወቅ ነው። በሐዋርያ ሥራ አምስት አንድ እስከ አስራ አንድ ላይ ጴጥሮስ የተናገረው የሐናንያና የሰጴራን ጉዳይ እውቀትን የመናገር ምሳሌ ሊሆን ይችላል። ከዚህ በላይ ልንጠቅስ የምንፈልገው የመግለጥ ስጦታ እየተባለ በአሁኑ ጊዜ በተለምዶ የሚጠራ እውቀትን መናገር ከምለው ጋር የተያዘ ሊሆን ይችላል። አንዳንድ ጊዜ ይህንን በእውቀት መናገር ከትንቢት መናገር ጋር ቤተ ክርስቲያናት ያያይዙታል። በማጠቃለያም የጥበብ ስጦታ ያለው የእግዚአብሔርን ጥልቅ ነገሮችን አውቆ የተለዩ ችግሮች በሚያጋጥሙበት ጊዜ በመፍታት እግዚአብሔር የሚጠቀምበት ሰው ነው። አንደኛ ነገሥት 3፥16 እስከ 28። ይህ ጥበብ ቃል በጸሎት ይገኛል። ያዕቆብ አንድ አምስት እግዚአብሔር ጥበብን እንደሚሰጥ ቃል ገብቷል። ሉቃስ 21 15 ሉቃስ 12 12። ጌታ ኢየሱስ ጥያቄዎችን በጥበብ መለሰ። ማቴዎስ 21 25 22 21። ዛሬ ሹማግሌዎች በሰማያዊ ጥበብ መምራት አለባቸው። አንደኛ ቆሮንቶስ 7 12 ቁጥር 25 ቁጥር 40። ይህ ጥበብ ደግሞ በእውቀት ይገለጣል፣ እውቀትም በጥበብ ስራ ላይ ይውላል። ስለሆነም ሁለቱ ተያይዘው ይሄዳሉ። የእግዚአብሔርን ቃል በመንፈስ ኃይል መግለጥ ለአስተማሪዎች በቤተ ክርስቲያን የተሰጠ ልዩ እውቀት አለ። ይህ እውቀት የቤተ ክርስቲያንን እድገት ሊያግዝ የሚያስችል ነው። እንዲሁም እግዚአብሔር ስለ ግለሰብ፣ ቤተሰብ፣ ቤተ ክርስቲያን፣ ስለ አገርና ህዝብ የሚናገረውን እውቀት ሊናገሩ ይችላሉ። የመናፍስትን መለየት ስጦታ ደግሞ ከእግዚአብሔር የሆነውንና ከሰይጣን የሆነውን መንፈስ ለመለየት መቻል ነው። የሐዋርያት ሥራ 5 11 የሐዋርያት ሥራ 8 23 16 16 እስከ 18። የኃይል ስጦታዎች እምነት፣ ፈውስ፣ ተአምር ማድረግ ሲሆኑ፣ የእምነት ስጦታ ያለው ሰው ለመዳን ካገኘው እምነት በተጨማሪ እግዚአብሔር በሰዎችና በዓለም ጉዳዮች ውስጥ ጣልቃ መግባት እንደሚችልና ልገባም ፈቃደኛ እንደሆነ እምነት ይኖረዋል። አንደኛ ነገሥት 18 30 እስከ 38 የሐዋርያ ሥራ 3 4 እስከ 16 ማቴዎስ 17 20 የፈውስ ስጦታ አንዱ ለሌላው ፈውስ መጸለይ ይችላል። ያዕቆብ 5 16 ሽማግሌዎችና የቅዱሳን ጉባኤ ለታመሙት በመጸለይ ፈውስ ይሆናል። ያዕቆብ 5 14 እስከ 15 ማርቆስ 16:18 ሆኖም የፈውስ ስጦታ ያለው ለሕመምተኞች ልዩ ሸክምና ራዕይ ኖሮት በእምነት ሊጸልይ ሲችል ይችላል። ሐዋርያስ 16:6-7 28:8-10 ተአምር የማድረግ ስጦታ፣ የዚህ አይነት ተአምር እንዲደረግ እግዚአብሔር የሚጠቀምበት ሰው ከተፈጥሮ ውጪ የሆነውን በእግዚአብሔር ኃይል ይገልጣል። ሆኖም ይህ ስጦታ በሁሉም ቦታ ለሁሉም ሰው በሁሉም ጊዜ የሚሰጥ አይደለም። የሐዋርያት ሥራ አምስት አሥራ አምስት ዮሐንስ አሥራ አራት አሥራ ሁለት የሐዋርያት ሥራ ዘጠኝ አርባ ሀያ አስር አስራ ዘጠኝ አስራ አንድ እስከ አስራ ሁለት የመናገር ስጦታዎች ትንቢት መናገር፣ በልዩ አይነት ልሳን መናገር፣ ልሳኖችን መተርጎም ናቸው። የትንቢት ስጦታ በሁለት ይከፈላል። አንደኛው የእግዚአብሔርን ቃል ማወጅ ሲሆን ሌላኛው በወቅቱ ለግለሰብ፣ ለቤተሰብ፣ ለቤተ ክርስቲያን፣ ለአገርና ለሕዝብ ከእግዚአብሔር መልእክት የመቀበልና የማስተላለፍ ስጦታ ነው። እንዲሁም ማኅበሩን ለማነጽ ለመምከርና ለማጽናናት የሚረዳ ስጦታ ነው። 1ኛ ቆሮንቶስ 14፥3 የልሳን ስጦታ ምዕመኑ የማያውቀው ቋንቋ በመንፈስ ቅዱስ ኃይል ተመርቶ በመንፈስ የተቀናበሩ ቃላትን የመናገር ስጦታ ነው። በልዩ ልሳን የተነገረውን የመተርጎም ስጦታ ደግሞ በልዩ ልሳን የተነገረውን ግልጽ ማድረግ የሚያስችል ስጦታ ነው። የእያንዳንዱን ስጦታ መዘርዘር ቢጠቅምም ዛሬ በቤተ ክርስቲያናት መካከል ብዙ አከራካሪ የሆኑትን ስጦታዎች ብቻ አይተን እንዴት በስራ ላይ ማዋል እንደሚችሉ አንዳንድ ግንዛቤዎችን ከዚህ ቀጥሎ እናስቀምጣለን። የፈውስ ስጦታን በተግባር ለማዋል ጌታ ወንጌልን ስሰብክ ልዩ ልዩ በሽተኞችን ፈውሷል። እንዲሁም ሐዋርያት በሽተኞችን በእግዚአብሔር ኃይል በመጠቀም ፈውሰዋል። ለበሽተኞች ስንጸልይ እግዚአብሔር የፈውስ ስጦታን ሊሰጠን ይችላል። የፈውስ ስጦታን በተግባር ላይ ከማዋል በፊት የህሙማን መንስኤ ለማወቅ ጸልይ። ህመሙ ከአካል ችግር በኃጢአት ምክንያት፣ በክፉ መናፍስት በመያዝ ወይም እግዚአብሔር ሊከብርበት ስለፈለገ ፈለገ የፈቀደው ሊሆን ይችላል። ህመሙ በኃጢአት ምክንያት ከሆነ በሽተኛውን ከሚያውቃቸው ኃጢአት ንሳ እንዲገባ ጠይቀው። እንዲሁም ይቅር እንድል አሳስበው። ህመሙ ከርኩስ መንፈስ ከሆነ በእግዚአብሔር ቃልና በኢየሱስ ስም እንዲለቅ እዘዘው። ሐዋርያ ሥራ 16 16 እስከ 18። ህመሙ የአካል ችግር ከሆነ በኢየሱስ ስም ጸልይለት። የሐዋርያ ሥራ 3 6 እስከ 8። ለበሽተኛው በዚህ መንገድ ከጸለይለት በኋላ በእግዚአብሔር ቃል በምክርና በማደፋፈር እግዚአብሔርን በሁሉ ነገር እንዲያመሰግንና ለእርሱ ክብር እንዲሰጥ እርዳው። አንደኛ ተሰሎንቄ አምስት 18። በሽተኛው ተጸልዮለት ከተፈወሰ ጌታ ኢየሱስ ለምጻሞች ስድኑ ሄዳችሁ ራሳችሁን ለካህናት አሳዩ እንዳለ ለአንዳንድ በሽታዎች ፈውስ ትክክለኛነት ትክክለኛነት ሐኪም ዘንድ ሄዶ ማረጋገጥ ጠቃሚ የሚሆንበት ጊዜ አለ። ማሳሰቢያ ከጸሎት በኋላ ፈውስ ባይመጣም ማቴዎስ 9 28 ለፈውስ በእምነት ጸልያልና የተቀረውን ለእግዚአብሔር ጊዜ ተው። ከታገስህ የእግዚአብሔር ፈቃድ ከሆነ ፈውስ ወዲያውኑ ወይም እያደር ይመጣል። ሉቃስ 17 15 ከጳውሎስ ጋር ሐኪሙ ሉቃስ ሲጓዝ እንደነበረ በሕክምናም በሽተኞች ከበሽታቸው ሊድኑ ይችላሉና በሐኪም መጠቀም ኃጢያት አይደለም። እንዲሁም እግዚአብሔርን በጸሎት ሳይጠይቁ ወደ ሐኪም መሮጥም አስፈላጊ አይደለም። በሽታው በጸሎት ባይፈወስና በህክምና ባይድን ለህመሙ መቻል ለበሽተኛው እግዚአብሔር ጸጋውን ይሰጣልና የጳውሎስን የጳውሎስን ጸልዮ አለመፈወስን ጥሮፍሞስን ታሞትቶት እንደሄደ ማስታወስ ይገባናል ሁለተኛ ቆሮንቶስ 12 7 እስከ 10 ሁለተኛ ጢሞቴዎስ አራት 20 ደግሞም እኮ እንደ አልዓዛር ከተፈወሱና ከዳኑ በኋላ አንድ ቀን መሞት እንዳለ መርሳት የለብንም።